ከተሰናባቹ የአውሮፓውያን 2015 መጀመሪያው አንስቶ እስካሁን ወደ አውሮፓ ህብረት ሀገሮች ባህር እያቋረጡ የገቡት ፍልሰተኞች ቁጥር ከአንድ ሚሊዮን መብለጡን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አስታወቀ። ለንጽጽር ብሎም ከአንድ አመት በፊት የገቡት ሁለት መቶ አስራ ስድስት ሺህ እንደነበሩ ጠቅሷል። ዛሬ ዩ ኤን ኤች ሲ አር ባወጣው መግለጫ ከስደተኞቹ መካከል ከሰማኒያ ከመቶ የሚበልጡት ማለትም እስካሁን ባለው አሀዝ አንድ ሚሊዮን አምስት መቶ ሰባ ሶስቱ ብዙዎቹ ሌስቦስ በምትባለው ደሴት በኩል አድርገው ግሪክ የደረሱ ናቸው። ግሪክ ከገቡት የሚበዙት 844 ሺዎቹ ከቱርክ ሲሆኑ ሌሎች ደግሞ በሜዲተራንያን ባህር በኩል አድርገው ጣሊያን የገቡ መሆናቸውንም ድርጅቱ አመልክቷል። ከስደተኛው ገሚሱ ከሶሪያ የተሰደደ ወደ 21 ከመቶ የሚሆነው ደግሞ ከአፍጋኒስታን እንደሆነ ነው ድርጅቱ አክሎ የዘረዘረው። ስደተኞቹ ከጦርነት ከሁከትና ከፖለቲካ መሳደድ እንዲሁም ከኢኮኖሚ ችግር ሸሽተው አውሮፓ ለመድረስ ራሳቸውን ለሞትና ለከባድ ጉዳት በሚያጋልጥ ከባድ የባህር ጉዞ የሚነሱ መሆኑን የመንግስታቱ ድርጅት አስረድቷል። በዚህ የአውሮፓውያን 2015 ዓ ም ብቻ 3735 ስደተኞች ሜዲተራኒያን ባህርን አቋርጠው አውሮፓ ለመድረስ ሲሞክሩ ሕይወታቸውን አጥተዋል አሊያም የደረሱበት አልተገኘም።